የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች የሚያስተላልፈውን ፕሮግራም አሁን ጀመረ። አጼ ቴዎድሮስ በዩናይትድ ስቴትስ ከተሞች እንዲህ ነበር የተዋወቁን። በክብር ክብር በሥልጣኔ ተራቆ እንዲህ ሰማይ ሰማያት ሲነጋ ክብር ምን እንደሆነ ገና የማያውቅ እንግሊዝ ደንቆሮ ነው ነበር። ይገርማል። ለካ ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል። ይሄው ይሄ ጊዜ የሰጠው ቅል ይሄ እጅል የእንግሊዝ ጄኔራል ያንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ እጄን፣ የኔን ይሄን እጄን፣ ስንት ጀግና እንደ ቆሎ በፍኙ ይዞ የኖረ ምን ያድርገው። ስሜን እንጂ በሩቁ እንግሊዝ እጄን አያውቀው። አውሮፕላን ወርደን መኪና ውስጥ መስታዋቱን ስታየው ኖርማል አየር ይመስላል። ልክ በሩ ከፍቶ ስንወጣ ግን ጆሮ የሚወጋ ጆሮዬ በረዶ ሆኖ ጆሮ እነዚህ ይቀዘቅዛል እንዴት ብዬ በምን ስካር ብጠምጥመሆን ፍጹም አስደንጋጭ የሆነብኝ ልክ የዛሬ አንድ አመት ከመናገሻይቱ ከተማ የገቡት ተዋናዮች ዘመቻቸውን አጠናቀቁ። ዘመቻው ታሪካዊ የጦር አውድማው የቲያትር መድረክ ነው። የቴዎድሮስን ረአይ ይዘው ብቅ ያሉት የቲያትር ሰዎች ዓመት ስለ ዘለቀው የጥበብ መንገዳቸው ሊያጫውቱን ወደ ስቱዲዮችን ጎራ ብለዋል። በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ነበርና መምጣታቸው ስለ ቲያትር፣ ስለ ቆይታቸውና ስለ ሕይወት እናወጋለን። የአገር ጉዳይ የሃይማኖት ተቋማቱ በቅርቡ አዲስ አበባ ላይ ባካሄዱት የእርቅና ሰላምን ጉባኤ ዙሪያ ትኩረት ያደረገው ተከታታይ ዝግጅታችን መቋጫ፣ መጋቤ ዘሪሁን ደጉ አብረውን ያመሻሉ። ንጉሴ አክሊሉም በራዲዮ ቀን ስለ ራዲዮ ያወጋናል። ስነ ግጥምና ሌሎች የመጽሔት መሰናዶች የአየር ቆይታችን እንደፈቀደልን ይቀርባሉ። ዕለቱ እሁድ፣ ቀኑ የካቲት አምስት 2009 ዓ.ም። ጤና ይስጥልን ውድ አድማጮች፣ እንደምናመሻችሁ፣ እንደምንሰነበታችሁ የናፍቆትና የአክብሮት ሰላምታውን በማስቀደም ለዕለቱ ያሰናዳነውን የመዝናኛ ዝግጅት ይዘን አብረናችሁ ልናመሽ፣ ለአንድ ሰዓት በረራ ማኮብኮብ ይዘናል። የራዲዮ መጽሔት አዘጋጅና አቅራቢዎቹ አሉላ ከበደና አዲሱ አበበነን ንጉሡ ታምሬ እያቀነባበረ እስከ ዝግጅቱ ፍጻሜ አብረናችሁ እናመሻለን። የሰዓቱ የዓለም ዜና ይቀድማል። ተመልሰን እንመጣለን፣ እንዳትሄዱ። ጤና ይስጥልን። ክቡራትና ክቡራን እንደምን አመሻችሁ? ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። የሶማሊያው የሁከትና የሽብር ቡድን አልሻባብ ከዋና ከተማይቱ ሞቃዲሾ ወጣ ብለው የሚገኙ ሁለት አነስተኛ የጦር ሰፈሮችን ዛሬ ማለዳ ላይ ወረው አደጋ መጣላቸውን ነዋሪዎችና ወታደራዊ ምንጮች አመለከቱ። ታጣቂዎቹ ከሞቃዲሾ በስተ ምዕራብ 45 ኪሎ ሜትር ርቀት ላይ በምትገኘው ቲሲሌና ስድሳ 60 ኪሎ ሜትር ላይ ባለችው ዋርማሃን ቀበሌዎች ላይ ወረራውን የፈጸሙት በተመሳሳይ ጊዜ እንደሆነ ተገልጿል በሰፈሮቹ ላይ በእያንዳንዳቸው ከ40 እስከ 50 የሚሆኑ ወታደሮች ይገኙባቸው እንደነበረ ከጦሩ የተገኘው መረጃ ጠቁሟል። ወርመሃን ላይ ለደረሰው የደረሰው ጉዳት ለጊዜው ባይታወቅም ቴሲሌ ቀበሌ ላይ ግን ቢያንስ ሁለት ወታደሮች መገደላቸው ተነግሯል። በሌላ በኩል ባሊዶግሌ ከሚባል የጦር ሰፈር ድጋፍ ሰጪ ወታደሮችን ይዞ የተነሳ አንድ የመንግስቱ ኃይል ቅፍለት ከሞቃዲሾ መንደሮቹ በሚገኙበት አቅጣጫ ዘጠና ኪሎ ሜትር ርቀት ላይ ባለች ዋንላወይን ከተማ አቅራቢያ መንገድ ላይ በተቀበረ ፈንጂ ተመትተዋል። በዚህ የፈንጂ ጥቃት ከተገደሉ አራት ወታደሮች መካከል ይቅርታ። በዚህ የፈንጂ ጥቃት ከተገደሉ አራት ወታደሮች መካከል የስድስተኛው ብሪጌድ ምክትል አዛዥ እና አንድ ሌላ መኮንንም እንደሚገኙበትና ሌሎች ስምንት ወታደሮች መቁሰላቸውን የጦሩ ምንጮች ለቪኦኤ አረጋግጠዋል። ለጥቃቱ ኃላፊነቱን ወዲያው የወሰደው አልሸባብ ከሁለቱ የጦር ሰፈሮች ላይ ትጥቅና ጥይቶች እንዲሁም ሁለት ተሽከርካሪዎችን መማረኩን አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያቀዱት የግብር ቅነሳና የግንባታ ስራ የአሜሪካን ምጣኔ ሀብት በከፍተኛ ደረጃ ላይ ያጠናክረው እንደሚችል የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስቲን ላጋርድ አስታወቁ። በሌላ በኩል ግን አሜሪካ ውስጥ የሚኖረው ይህ ሁኔታ በሌሎች አገሮች ላይ ችግሮችን ሊደቅን እንደሚችል የአይኤምኤፍ ኃላፊ ዱባይ ላይ እየተካሄደ ላለው ዓለም አቀፍ ጉባኤ ባደረጉት ንግግር አስጠንቅቀዋል። ፕሬዚደንቱ እጅግ ድንቅ ያሉትን የግብር ቅነሳ እቅዳቸውን በመጪዎቹ ሁለትና ሶስት ሳምንታት ውስጥ እንደሚያሳውቁ ከመናገራቸውን በተጨማሪ እየላሸቁ ናቸው ያሏቸውን የሀገሪቱን መንገዶችና ድልድዮች ለመጠገንና ለማጠናከር አይሮፕላን ጣቢያዎችን ለማስፋት የአንድ ትሪሊዮን ዶላር ወጪ እንደሚመድቡ ቃል ገብተዋል። የሁለቱም ሁለቱም የፕሬዚደንቱ እቅዶች ተግባራዊ ከመደረጋቸው በፊት የተወካዮች ምክር ቤቱን ይሁንታ ማግኘት የሚጠበቅባቸው ሲሆን ለጊዜው የምክር ቤቱን ሁለቱንም ክንፎች የተቆጣጠሩት ሪፐብሊካን እንደራሴዎች ሀገሪቱ አሁን ባለባት የ20 ትሪሊዮን ዶላር ዕዳ ላይ አንዳች ጫና የሚያክል ተጨማሪ ወጪ ለማሰብ ዝግጁ አይመስሉም እየተባለ ነው። በዓለም እጅግ ግዙፉና ጠንካራው ነው የሚባለው የአሜሪካ ምጣኔ ሀብት በከፍተኛ ፍጥነት መጠናከር በሚፈጥረው የዶላር ጥንካሬ ምክንያት ሀገሮች ሊጎዱ እንደሚችሉ የጠቆሙት ክሪስቲን ላጋርድ ኢኮኖሚውን ከልክ በላይ መናጠጥ ለመቆጣጠር የዩናይትድ ስቴትስ ማዕከላዊ ባንክና ጠቅላይ በጅሮንድ መስሪያ ቤቱ ቀስ በቀስ የወለድ መጠኑን ከፍ የሚያደርጉ እርምጃዎችን ይወስዳሉ ብሎ እንደሚጠብቁ አመልክተዋል። ሰሜን ኮሪያ ምንነቱ ያልታወቀ ተምዘግዛጊ ሚሳኤል ጃፓን ባህር ላይ መተኮሷ በትዕግስት ሊታለፍ የሚችል አይደለም ሲሉ የጃፓን ጠቅላይ ሚኒስትር ሽንዞ አቤ ቁጣቸውን ገልጸዋል። ፕሬዚዳንት ትራምፕ እና ሽንዞ አቤ በጋራ ሆነው ትናንት በሰጡት መግለጫ ላይ የዩናይትድ ስቴትሱ ፕሬዚዳንት በሰጡት ቃል ዩናይትድ ስቴትስ መቶ በመቶ ከጃፓን ጋር ትቆማለች፣ ጃፓን ታላቅ ወዳጅ ነች ብለዋል። በዩናይትድ ስቴትስ የአየር ድብደባ የታገዙ የአፍጋኒስታን የጦር ኃይሎች በምስራቃዊ ቱ ናንጋርሃር ክፍለ ሀገር ውስጥ በሚገኙ የእስላማዊ መንግሥት ቡድን የጦር መደቦች ላይ ግዙፍና ድንገተኛ የጥቃት ዘመቻ ከፈቱ። ፕሬዚደንት ዶናልድ ትራምፕ አዲስ የኢሚግሬሽን ትዕዛዝ አወጣለሁ እያሉ ባሉበት ጊዜ የኢራንን ሕዝብ ከእስላማዊ መሪዎቻቸው ለይተው እንዲያዩ የኢራን የመጨረሻው ልጅ ሻህ የመጨረሻው ሻህ ልጅ አልጋ ወራሽ ሬዛ ፓህላቪ ጠየቁ። የሁለተኛው የዓለም ጦርነት ቅሪት የሆነ ቦምብ ከተገኘባት የግሪክ ሁለተኛ ግዙፍ ከተማ ተሰሎንቄ ትናንት ሰባት ሺህ ሰው በአስቸኳይ እንዲለቅ ተደርጎ ሰው እየተመለሰ ነው። አንዲት 500 ኪሎ ግራም የምትመዝን ግብጻዊትን ክብደት ለመቀነስና እንደ ማንኛውም ሰው የተስተካከለ ህይወት መምራት እንድትችል ሊያደርግ ይችላል ለተባለ ሕክምና ወደ ህንድ ተወስዳለች። ክቡራትና ክቡራን አድማጮች ለቀሪ ዝግጅቶቻችን ወደ አሉላና ወደ አዲሱ ልመልሳችሁ። ጤና ይስጥልኝ። አብራችሁ ይህ የራዲዮ መጽሔት ዝግጅት ነው። እሁድ የካቲት አምስት ቀን 2009 ዓ ም በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ይገባሻልና ለፈተልሽው ኩታ ለቋጨሽው ጥለት ላበጀሽው ጥርጊያ የውበት መቀነት ለንጹሕ አንችነትሽ ለእምነት ለማተብሽ የጠራ ማስተዋል ልቦና ለሰጠሽ ለቅን ቀለም ፍቅርሽ ለንጹሕ መንፈስሽ የምንኖርለትን የሕይወቴን ቀንዲል ላስታወሰን ፍቅርሽ ከሰማያት ውስጤ መውደድ ይዝነብልሽ። ይገባሻልና ደማቁ ውብ ጨረቃ ባለሙበት ደምቃ ትውረድ ከመስኮትሽ ከዋክብት ይረጩ ከመኝታ ቤትሽ ያለኝ ዓለም ሁሉ የኔነቴ ውሉ ማሰሪያ ገመዱ አንድ ነው መንገዱ ይድረስ ስጦታዬ አለኝታ ዋልታዬ ይገባሻል እኔ ውሰጂው ያንቺ ነው ያንቺ ነው ውሰጂው እንዳሻሽ አድርጊው። በዝናሙ ርሰን እንባ በጉንጫችን ፍስስ ስኩልል ብሎ ከሰማዩ ውሃ ወርዶ ተቀላቅሎ የሚወድሽ ገላል አንቺ የሚኖረው በአንቺ የሚኖረው ይገባሻል እኔ ውሰጂው ያንቺው ነው፣ ይገባሻልና ገጣሚ የኔ ሰው ባደረሱን የሳምንቷ ምርጥ ግጥም ዝግጅታችን ጀምረናል። የኔን ለግሩም ግጥሙ እናመሰግናለን። አሁን የመክፈቻዋን ምርጥ ስልት ነዋ እንዳየሁሽ ባይኔ የተወዳጁ የግጥም ዜማ ደራሲ ድምፃዊ ጭምር ነው፣ ሞገስ ተካ ነው እመስማለሁ። እንዳየሁሽ ባይኔ ሲማረክ መንፈሴ፣ የኔ እንደማዕረግሽ እኔው ራሴ ያኔን ነግራይ ነበር ነፍሴ

Atlanta, Atlanta, Atlanta, Atlanta, Atlanta, በዩናይት ስቴትስ ከተሞች ልክ የዛሬ አንድ ዓመት እዚህ መናገሻይቱ ከተማ ዋሽንግተን ዲሲ የገቡት ተዋናዮች ዘመቻቸውን አጠናቀዋል። ዘመቻቸው ታሪካዊ የጦር አውድማው ደግሞ የቲያትር መድረክ ነው። አሁን የቴዎድሮስን ራዕይ ይዘው ብቅ ያሉት የቲያትር ሰዎች አመስ ስለዘለቀው የጥበብ መንገዳቸው ሊያጫውቱን ነው። ከአሜሪካ ድምፅ ስቱዲዮ ቁጥር ሁለት ተመልሰው መጥተዋል። ቴዎድሮስን የሚጫወተው እውቁ ተዋናይ ሱራፌል ተካ፣ ሌላው ታዋቂ ተዋናይ መለስ ወልዱና እናም የጣይቱ ባህልና የትምህርት ማዕከሏ ታዋቂቱ ሁለገብ የመድረክ ሰው አለምፀሐይ ወዳጆ እዚህም ላይ ጣይቱ ሆና ትጫወታለች። ዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ጋባዥነት ነበርና መምጣታቸው። ስለ ቲያትር፣ ስለ ቆይታቸውና ስለ ሕይወት እናወጋለን። ልክ የዛሬ አንድ አመት በዚህ ሰዓት ቅዝቃዜው ያዝ ጨበጥ በሚያደርግበት ሰዓት ነበር ጎራ ያላችሁት። የከተማ ጉብኝታችሁንም ቀደም ብለን ባሰማናቸው ድምፆች ውስጥ ተመልክተናል። ከአንድ አመት በኋላ ዛሬስ ምን ይመስላል? ብርዱ የጠና ነው? ከምንም አልቆጠራችሁትም? የአየሩ ሁኔታ እንዴት ይዟችኋል ሱራፌል? ቀደም ሲል እንዳልከው መጀመሪያ ስንመጣ ክረምቱ ሊወጣ አካባቢ ነበር የመጣ ነው እና ትንሽ ብርድ ነው ያጋጠመን ነበር። እድለኞች ነን። በረዶ የሚባል ነገር አላየንም። አንድ ቀን ትንሽ ስኖ ነበረ፣ እሷንም ፎቶግራፍ ሁሉ ተነሳንባት። እንዲያውም በጣም ድርቃችን ከመሆኗ የተነሳ ከፎቶግራፍ አላለፈም። እኛ ወደ ውስጥ የሚገባ አልነበረም ነው የምትለው? ቃ ምንም እድለኞች ነን። እኛ ጥሩ ነገር ነው የዘንላቸው የመጣ ነው። አሁንም በአመታችን ልክ፣ ዛሬ አመታችን ነው። እንኳን ለአንደኛ ዓመት የልደት በዓላችን ደረስ። መጀመሪያ አሁንም የአሜሪካ ክረምት የሌለ ነው የሚመስለው አሁንም እንግዲህ ጸሀይ ነው። ትናንትም በጣም ጥሩ ጸሀይ ነው የነበረው። ከዛ በፊትም ሳምንት ሙሉ ፀሀይ ነው የነበረው እና አሁንም በረዶ ናፍቆናል፣ ግን ልናገኝ አልቻልንም። መልካም ቅዝቃዜ ከፎቶ አላለፈም እያሉ ነው አለም ፀሐይ ወዳጆ በሄዳችሁበት አካባቢ ቅዝቃዜውን እያሸሸሽ የሆነ ተወስጃችሁ የነበረው። በዚህ በዋሽንግተን ዲሲ ቅዝቃዜ ሰሞኑን መጣሁ መጣሁ እያለ ነው። የበረዶ ክምር እናይ እንደሆን የሚቀጥሉ ቀናት አጋጣሚዎቻችሁን ወደኋላ ላይ እንጫወታለን። በድጋሚ እንኳን ደህና መጣችሁ። ለአስተዋወቅ መልሼ ሱራፌል ተካ፣ መለሰ ወልዱና አለም ፀሐይ ወዳጆ ከአንድ አመት በኋላ ተገናኝተናል። እንኳን ደህና መጣችሁ። እንኳን ደህና ቆይህናል ላይ በጊዜው በዚህ ስቱዲያችን ተገኝተው የነበሩ እንደ ቴዎድሮስ ተስፋዬ አበበ፣ እንዲሁም አረገዊን አሰፋን የመሰሉ ተዋናዮች አሉ። ከእናንተ ጋር በተለያዩ አካባቢዎች የተጫወቱ ከዚህ ከዋሽንግተን ዲሲም ሆነ ከአዲስ አበባ አብረዋቸው የመጡ ሌሎች ተዋናዮች አሉ። በመግቢያው ላይ ያስተዋውቀናል። በዋሽንግተኑ የጣይቱ ባህልና ትምህርት ማዕከል ጋባዥነት ነበርና ወዲህ መምጣታችሁ ስለ ቲያትር፣ ስለ ቆይታችሁና ስለ ሕይወት እናወጋለን። አንድ አመት የደረሳችሁበት መንገድ በዚህ አጭር ዝግጅት ልንመለከት አንችልም። የቴዎድሮስን ረአይ ያህል ግዙፍ ነገርም በየሄዳችሁባቸው የመድረኮች ምን አይነት አቀባበል እንደነበረው ሙሉውን ማየት ባንችልም፣ በስርቆሽ እስኪ ከመንገዳችሁም ከመድረኩም እንቋደስ። የቴዎድሮስ ረአይ ምን አይነት አቀባበል ጠበቀው? ዓለም ፀሐይ፣ ከዛ የመጣውን ብቻ ሳይሆን እዚህም በምታዘጋጇቸው ዝግጅቶች የምትወስጅባቸውን መድረኮች ታውቂያለሽ። ና እስኪ ካንቺን ጀምር የእነሱን ትኩስ ስሜት ከማግኘቴ በፊት እንዴት ነበር አቀባበሉ? ቀደም ሲል እንደገለጽከው፣ ሱራፌልም እንዳለው ምናልባትም በረዶውን ሁሉ ያሸሸ ትልቅ ሞቃት እና ደማቅ ዝግጅት ነበር ይዘው የመጡት። በየሄዱበት በፍቅር በጣም እንደው በከፍተኛ ደማቅ አቀባበል እየተደረገላቸው ከህዝቡም በመስተንግዶውም በኩል በተመልካቹም ስለሆነ ያሳለፍነው እሱም ሊሆን ይችላል የዚህ የበረዶ መጥፋት ምክንያቱ። ይገርምሃል፣ በጣም ድንቅ ነበር። በእውነት እንደው በአጋጣሚው ሊመሰገኑ ይገባቸዋል፣ ሚዲያዎቹ፣ ስፖንሰሮቹ፣ ተመልካቹ ራሱ በየቤቱ በየከተማው የተደረገው አቀባበል ህዝቡ በባንዲራ አባባ እያጀበ ነው። አንድ ከተማማ በጥሩምባ ሁሉ ታጅበን በአጋቢ ነው የገባ ነው እና፣ የትኛው ከተማ ነው? ሻርሌት የምትባል ከተማ። እዚህ ወደ አትላንታ ስንሄድ ሻርሌት ባለ ብዙ ታሪክ ናት። ያው ከገጠመኞች ውስጥ በኋላ ላይ እንግዲህ እናነሳሳት ይሆናል። በአጀብ በእልልታ ነው ህዝቡ በሙሉ ወጥቶ የተቀበለን። ይህን አጋጣሚ ወስዶ ማመስገን ተገቢ ይመስለኛል በእውነት ግሩም ነው። አቀባበሉን ያሳመሩላችሁም ይመሰገናሉ። እናንተም የቴዎድሮስን ራዕይ ያህል ግዙፍ ነገር ነው። ቴዎድሮስን ራሳቸውን የማምጣት ያህል ነው እና ከመተ አመት በኋላ ይህን ታሪክ በዩናይት ስቴትስ የተለያዩ ከተሞች በጥበብ ማዳረስ ትልቅ ስራ ነው። በቀጥታ ከአዲስ አበባ ወደ መጡት እንዳልል ወደ ሰነባበቱ ትልል ነው። አንድ አመት ቆይታችኋል። ስራፌል ና መለስ መለስ ድምፅህን አልሰማንም። እስኪ አንተም አሰማን። ቅዝቃዜው እንዴት ነበር? ቅዝቃዜው ከባድ ነው እርግጥ ከዛሬ ዓመቱ ጋር ስናነጻጽረው እስካሁን ባለው ጊዜ ውስጥ ያን ያህል የከበደ ነገር አላየሁም። በአስራ ዘጠኝ የመጣ ነው ፌብሩዋሪ እንግዲህ፣ እስከዛ ባለው ጊዜ ውስጥ ካለ አለ፣ ከሌለ እንግዲህ ክረምት እዚ ሀገር የለም የሚለውን ደስ ነው ማለት ነው። ካልመጣም በያላችሁበት ይላክላችኋል። ጉዟችሁ፣ የቲያትር ክንውናችሁ ለጊዜው የያዛችሁት ይጠናቀቅ እንጂ ከኢትዮጵያውያን ታዳሚዎች ጋር ያላችሁ ግንኙነት ጀመረ እንጂ አልተቋጨም። እስኪ ስለ ቲያትርም ስለ ቴዎድሮስም እናውራ። ቴዎድሮስን ተመስለህ ነው ተጫወትከው ሱራፌል ዋናው ገጸ ባህሪ ያንተነህና፣ የቴዎድሮስ ዘመቻ እንዴት ነበረ? በዩናይት ስቴትስ እንዴት ቀናቸው? ምንስ ይመስል ነበር ለአንተ እዚህ ከመጣው በኋላ? የቴዎድሮስ ዘመ በተለያየ ግዛት አሳይተናል እንደምታውቀው ከሀያ አምስት ግዛቶች በበለጠ ነው የታ የዞር ነው። ታሪካቸውን ስታይ ደግሞ ከዚህ ከሀያ አምስት ግዛት የበለጠ የገዘፈ ታሪክ ነው ያላቸው አጼ ቴዎድሮስ እና እኛ እንግዲህ ትንሿን ታሪክ ነው ለማሳየት የሞከር ነው። እሳቸው ታሪክ ተነግሮ ተነግሮ ተሰርቶ ማያልቅም፣ ግን ያሳየነው ደግሞ እዚህ ያለውን ማህበረሰብ እውነት ታሪኩን እንዲያውቅ ነው ያደረግን። አጼ ቴዎድሮስ በዘመናቸው ያደረጉትን ነገር ነው ያሳየ ነው እና ተመልካቹ እኔስ ለሀገር የምንሰራው የሚል ቁጭት ውስጥ እንዲገባ ነው ያደረግነው። እና በየሄድንበት ክልል በጣም የሚገርም የሚገርም ተመልካች ነው ያገኘ ነው እና ደስ ይላል። ገሮም፣ ምን አይነት ተመልካቾች ገጠሟችሁ ሁኔታዎችሁን ይመስላሉ። አንዳንዱን እያነሳን እንወያያለን። መለስ ወደ አንተ ልምጣ። ከአንዱ ቦታ ወደ አንዱ ቦታ መጓጓዝ ምን ያህል አድካሚም አስቸጋሪም እንደሆነ ለአድማጮችም እናጋራለን በእነኚህ ሀያ አምስት ግዛቶች በተዘዋወራችሁበት። በቅድሚያ ግን ወደዛ ከመግባቴ ወደዚህ ስንመጣ በጣም ጥሩ የሆነ አቀባበል በአርቲስት አልምጸሀይ ወዳጆ ዳላስ ኤርፖርት፣ ከመቀበል ጀምሮ በቤቷ አሳረፋ በሙሏችን ማደሪያም የምግብም ሁሉም ነገር ችላ በጥሩ ሁኔታ እስካሁን ድረስ ያቆየችን እሷ ነች እና ትልቅ ክብርና ምስጋና ይገባታል። እና ይህንን ቅድሚያ ማለት ፈልጌ ነው። በካስቲንግ ደረጃ እኔ አንድ ካራክተር ነው የተጫወትኩት። ነገር ግን ሙቭ በምናደርግበት ጊዜ የድምፅ ባለሙያ የግድ ያስፈልግ ነበረ እና የድምፅ ባለሙያን ተክቼ ነው እኔ ሳውንድ ኢፌክት የምሰራ እኔ ነበርኩኝ። በአንድ መድረክ ላይ ሁለቱንም ታረጋለህ? ገጸ ባህሪህ እንተጫወተህ ወደዛ ትሄዳለህ? ወይስ ከገጸ ባህሪህ የመውጣት ሁኔታ ተገደድክ? ያን የሚሰራላቸው ሰው ባለመኖሩ ሁለቱንም ነው። አክቲንጉንም እሰራለሁ፣ ሳውንድ ኢፌክቱንም እሰራለሁ፣ የሙቪውንም ኢፌክት እሰራለሁ እና እነዚህን ነገሮች እዛ ካሉት ከድምፅ ባለሙያዎች ጋር በመሆን አብሬ የምሰራው እኔ ነበርኩኝና ሌሎችን ካራክተሮች አልተጫወትኩም። ተጫወት ቆጥሯለሁ ማለት ነው። እነዛን ነገሮች ተጫውቶ ያስኬድ ይመስለኛል። ይህን አይነት ተጨማሪ ኃላፊነት መውሰድ ምናልባትም ይቻላል የሚል ጥያቄ ያስነሳ ይሆናል። በኢትዮጵያ ያሉ የሙያ ጓደኞቻችሁ ለዛ ስራ ተጨንቃችሁ ተጠባችሁ እንደምትዘጋጁት ሁሉ ሌሎች ነገሮች እንዲሟሉላችሁ በምድረኩ ይጠበቃልና ለሁሉም እስኪ ያስታውሰን፣ የትኛውን ገጸ ባህሪ ነበር የተጫወት በቴዎድሮስ ላይ መልእክተኛ ሆኘን የተጫወትኩት ትንሽ ፓርት ነች። ነገር ግን በዚህ በሳውንድ ኢፌክቱ ላይ በምንሰራበት ጊዜ የመጀመሪያውን የሳውንድ ኢፌክት ስራ አትላንታ ላይ ነበር የሰራሁት። መጀመሪያ ላይ መግለጽ እንደተሞከረው በርካታ ተዋንያኖች ከዚህ ተነስቶ ስለሚሄድ ይህንን ሳውንድ ኢፌክት ደግሞ እዛ ለማስጠናት እና ስራዎችን ለማሰራት በጣም አስቸጋሪ ስለሆነ የመድረክ ስራውን ሰራለው ከዛ በኋላ በመሀል ላይ የሳውንዱ ሰራለሁ። እና በተከታታይ ነው የሰራ ነው። በአንድ ቀን ውስጥ ሁለት መድረክ ነው እና የመጀመሪያው መድረክ ላይ በጥሩ ሁኔታ ነበረ የሰራሁት። ሁለተኛው መድረክ ላይ ግን ያጋጠመ የሚያጋጣሚ ነበረ። በሱን እንደርደር። እስኪ ምን ገጠመ? የድምፅ አገባት አቀናባሪነት ራሱን የቻለ ሙያ ስለ ቲያትሩና ስለ መድረኩ ዝግጅት በደንብ ማወቅን ስለሚጠይቅ ለሌላ ሰው አሳልፋችሁ መስጠት እንደሚገድ እረዳለሁ። ወዲያው ተምሮ ሊረዳችሁ የሚችል ሰው ቢቸገር፣ ምን ገጠመ? የት ነበረ ያገጠመኝስ አትላንታ ላይ ነው እና ከሀያ ሶስት ያላነሱ የድምፅ ግብአቶች የምንጠቀመው፣ ሶስት የፊልም ግብአት ነው። እነዚህ ቦታዎች አሏቸው ኪዎችን ጠብቆ መልቀቅ ነው እና ከዛ ባሻገር ሳውንዱን ደግሞ የሚሰራ ሌላ ሰው አለ። ይሄ ማሽኑ ላይ የሚጠቀም ሰው ከፍ ዝቅ የማድረግ ሁኔታ አለ እና የመጀመሪያው ስራ ላይ በጣም በጥሩ ሁኔታ ተጠናቀቀ። እና ሁለተኛው ፐርፎርማንስ ላይ ግን የመጨረሻው አጼ ቴዎድሮስ ራሳቸውን የሚገሉበት አርቲስት ሱራፌል ካራክተሩን ምክሎ ራሱን የሚያጠፋበት ነው። እና በአጋጣሚ ክሊክ ሳደርገው ላፕቶፑን እንዲ ያለኝ ዛ በጨረረ መውጣ ደብል ክሊክ ሳደርገው ሁለት ጊዜ ነው የተኮሰው። ማጫወቻው ላይ ጠቆም ስታደርግ መከፈት የነበረበት ፋይል እና መውጣት የነበረበት ድምፅ አልመጣ አለ እና ሁለተኛ ጊዜ ሞክርከው እየተተኮሰ ታታ አለ እና በሁለት ጥይት ሞቱ። ጥይት ጠጥተው ነው ሞቱ የሚባለው በአንድ ጥይት ነበር። አንተ ግን በሁለት አደረክላቸው፣ ጥይት መረክላቸው። ይሄ አጋጣሚ ነበር። እና ይህንን ነበር ነው የምንሰራው ግሩም፣ መጠነኛ ልዩነት የቱን ያህል የታሪክ መፋለስ ሊያመጣ እንደሚችል እናንተ ደግሞ የመድረክ ሰዎች ስለሆናችሁ ከሌሎች ለየት ታርጋችሁ እንደምታዩት ግልጽ ነው። ምናልባት ተመልካቹ ዘንድ ያን ያህል የጎላ ልዩነት አልታየ ይሆናል። አለም ፀሐይ፣ እስኪ ወደ መድረኩ ዝግጅት አሁን ቀደም ብሎ መለስ ወደሚለውን ልመልስሽ። የመድረክ ዝግጅቶቹ፣ ገጠመኞቹ፣ የተለያዩ ሳጥኖች ያሏችሁ ይመስለኛል። አስገራሚ ታሪኮች፣ አስገራሚ ገጠመኞች ያሏችሁ። እስኪ አካፍዬ ነው። ገጠመኞቹን እሱ የጋራችን ነው እንዳልከው፣ በጣም ብዙ ገጠመኞች አሉ። በዚህ በሰሜን አሜሪካ በሌላም ጊዜ ደጋግሜ እንደተናገርኩት እንኳንስ በስደት ዓለም ሀገርም ውስጥ በአሁኑ ሰዓት የመንግስት በጀት፣ የመንግስት ወጪ፣ የመንግስት ትራንስፖርት ኖሮ ይህን ያህል ጉዞ መጓዝ አየሩ የተለያየ ባህሪ በየከተማው ያለ አስቸጋሪ ሁኔታ የማረፊያ ቦታ፣ የሆቴል፣ የአየር ትኬት፣ ይህንን የመሳሰለውን ዳር እስከ ዳር ማዳረስ እጅግ ከባድ ለማንም ሰው ግልጽ ነው እና ከመምጣታቸው ጀምሮ የቴዎድሮስ ራዕይ ይህ ከተማ ከገባ ጀምሮ ቁጥሩ ሲነገር ቀላል መስሎ ልፍ ይላል። ነገር ግን ጣይቱ ማዕከል እንደ ድርጅት ትልቅ ውጤት ያስመዘገበበት አንድ ስራ ነው ቴዎድሮስ ራእይ። ምክንያቱም ማይሞክር ነገር ሞክሯል፣ ሳካ ከባድ የሚመስል ነገር ቀላልም አይደለም፣ ለመሰራትም እንዳልኩት ከባድ የሆነ ነገር፣ ትልቅ ድርጊት ነው የተከናወነው። ይህንን ነገር እንግዲህ እንደተባለው ቀደም ሲል ከቡድኑ ከአዲስ አበባ ከተነሳ ጀምሮ በመሰንግዶም ቀላል ነገር አልነበረም። አልባሳትንም በተመለከተ ቀላል ነገር አልነበረም። የእኛ ድርጅት በተለያዩ ትርኢቶች ያመጣቸው አልባሳት፣ ቁሳቁሶች ከኢትዮጵያ ቀደም ሲል በመኖሩ ነው እንጂ እዚህ ቲያትር ላይ የሚጫወተው ሰው ከሀያ ሁለት እስከ ሀያ አራት የሚደርስ ነው። ከዲሲ ከተማ ወደ ሌሎች ከተሞች የምንንቀሳቀሰው አስር በመሆን ነው። ቀሪዎቹ ከአስራ ሁለት እስከ አስራ አራት ያሉት ሰዎች ደግሞ በየከተማው እየመለመድን በስልክ እያስጠናን በአካልም ባገኘነው አጋጣሚ ስናገኛቸው ባለችን አጭር ጊዜ ውስጥ ያንን ለመመድ በማካሄድ ነው። እነዛም ሰዎች በአብዛኛው አሁንም ጣይቱ የድርጅት ጉልበትና አቅሙ ስለረዳን ነው። ለምን በየስቴቱ ከዚህ በፊት ያቋቋም ናቸው አንዳንድ የጥበብ ድርጅቶች ወጣት አማተር ተዋንያኖች ከዛ አልፎ ከየአብያተ ክርስቲያንና ከትምህርት ቤቱ ጋር ወይም ከግለሰቦች ጋር የነበረን ግንኙነት መጎልበት ለዚህ ረዳን ማለት ነው። በየሄድንበት ከተማ ሰዎችን የማግኘትና የመመልመል አቅም የፈቀደልንም ይሄ ስለሆነ ነው እንጂ ቀላል ሁኔታዎች አይደሉም። በሀያ ሁለትና በሀያ አራት ሰዎች በየከተማው መስራት። ከዛ በተረፈ ደግሞ መስተንግዶና ጉብኝት ሁኔታዎችንም በሚመለክ ቀደም ሲል አሁንም እንዳልኩት የእኛ ድርጅት ላለፉት አስራ ስድስት ዓመታት በየከተማው የተዋቸው አሻራዎች፣ የተዋቸው ወዳጆች፣ የተዋቸው ድርጅትና ስፖንሰሮች፣ ፕሮሞተሮች በሙሉ መስተንግዶውን አቀለሉልን። እነሱ ናቸው የረዱን እንጂ አሁን እንደ ሎስ አንጀለስ እንደ ሳንዲያጎ ወይም እንደ ኦክላንድ ሳኖዜ፣ ቬጋስ ያሉትን የአውሮፕላን ቲኬት የመስተንግዶ ሁኔታ አልፎ ተርፎ አሁን አንዱ ተዋናየኛ ተስፋዬ ሲማ አምስት ከተሞች በአካባቢው እንድንሸፍን የተደረገው እሱ ቤት በማረፍ ሆቴሉና የአውሮፕላን ወጪ እጅግ ከፍተኛ ስለሆነ ማለት ነው እና ከዛ መኪና ተከራይተን ነው በየከተማው እንደ ሳክራሜንቶ፣ ወደ ሳንዲያጎ፣ ወደ ሳኖዜ፣ ኦክላንድ ለመዞር የቻል ነው። ሌሎችም ትልልቅ ከተሞች ያን በሚመለከት ነው የሄድነው እና ይሄ ቲያትር በድርጅቱ ይህንን ውጤት ለደራሲው ለራሱ ለጌትነት እንየው ከፈቀደልን ጊዜ ጀምሮ መቼም ከልብ ነው በየሄድኩበት መድረክ ማመሰግነው እጅግ ድንቅ ስራ ነው የሰራ። ሁልጊዜም እንደምናገረው ከሌሎች የቴዎድሮስ ታሪኮች ከጋሽ ብርሃኑ ዘሪሁን፣ ከጋሽ ጸጋዬ፣ ከግርማቸው ተክለ ሐዋሪያት የተለየ ጽሁፍ አድርጎን የጻፈልን የቴዎድሮስን ሰውኛ ባህሪ ሰዎች የማያዩትን ባህሪያት ያካተተ ድርሰት ነው። ይህን ድርሰት ለተመልካች እንድናቀርብ እሱ በመፍቀዱም እሱንም ደግሞ ለማስደሰት በመቻላችን ይህንን ሊደርስባቸው የማይችሉትን ተመልካቾች እንዲያዩት በማድረጋችን እሱም ቢሆን አብሮን የተቋደሰው ደስታ አለ። ተመልካቾችም ለቴዎድሮስ ሕይወት ውስጥ የማያውቁትን ቴዎድሮስ ጀግና ነው፣ ቴዎድሮስ አርበኛ ነው፣ ቴዎድሮስ የሀገር መሪ ነው እና ይህንን ባህሪም ተመልካቹ ደግሞ እንዲያየው መቻል ይሄ ነው እንዴ? ቴዎድሮስ ቴዎድሮስ ሀይለኛ ቁጡነቱ ብቻ አይደለም። ቴዎድሮስ ሰው ማፍቀር፣ ቴዎድሮስ ጓደኛ፣ ቴዎድሮስ የሚስት ፍቅር፣ ቴዎድሮስ የአካባቢ እይታው ምን መስል ነበር የሚለውን ለማየት በመታደላቸው ተመልካቾቹ አዳዲስ ተመልካች አዳ በተለይ ወጣቱ ወጣቱ አዳራሻችን ውስጥ እየገባ ይዞት የወጣው ነገር በእውነት ለመግለጽ የማይቻል ትልቅ ውጤት ነው በዛ ደረጃ ማለት ነው። እና ይህና ይህንን ነገሮች እንደ ትልቅ ነገርና ውጤት ነው ማየው ማለት ነው። ተዋንያኑ ራሱ ደግሞ በየሄደበት ከተማ በየሄደበት ሀገር ሊያይና ሊያቅ የሚገባውን ነገር በማዘጋጀት ቀድመን በዛ ከተማ ውስጥ ምን የሚታይ ነገር አለ? ምን ሊያውቁት የሚገባ ነገር አለ? በራሳቸው የጥበብ ስርነት ላይ ምን ሊጨምሩ ሊያክሉ ይችላሉ? እንዴት ሊዳብሩ ይችላሉ? በሚል ነገር እንዳይቀርባቸው በሄድንባቸው ከተማዎች ውስጥ እንዲያዩ መደረጉ እና ይህ ሁሉ ብቻ፣ እውነት ለመናገር የእግዚአብሔርን ፈቃድ ሆኖ ትልቅ ትልቅ ውጤት ተሳክቶ ከዲሲ አሁን መጨረሻ ካሳየ ነው ጋር ሀያ ስድስት ጊዜ አሳይተን በክብር ማጠናቀቃችን እኛ በጣም በጣም ትልቅ ውጤት ነው ባይ ግሩም ትልቅ ታሪክ ነው። የጥበብና የታሪክ ዘመቻ ተደርጎ መወሰድ የሚችል ነው። በተለምዶ አቀራረብ አለም ፀሐይ እንደገለሽው ቴዎድሮስ እንደ መሪ መሪነታቸው ነው እና የሚታየው ለመድረክ የሚመጣው ግላዊ ጠባያቸው ሩቅ ነው። በዚህ በጌትነት እኒው የቴዎድሮስ ራእይ ግን ግላዊ ጠባያቸው እንደ ሰው ማንነታቸው ጎልቶ የወጣበት ነው በመድረኩ የተመለከቱ ሁኔታዎችን ለማዛመድ የሚችሉ ይመስለኛል ቅድም አለም ያለቻቸውን በተለያዩ አካባቢዎች የገበያችኋቸውን ቁም ነገሮች አጋጣሚዎቻችሁን በግላችሁ እንደ ተለየ አጋጣሚ የምትቆጥሩትን እንወስዳለን ኋላ ላይ እናነሳለን ሱራፌል ወደ አንተ ጋር ልምጣና እስኪ ፈታ ፈታ እናድርግ ገጠመኞች አስገራሚ የሚባሉትን በስርቆሽ አንዳንዶችንም ሰምቻለሁ ያልጠበቃችሁት በተለይ ከተመልካች ወይም ከቲያትር አድናቂ ጋር የሚፈጠር ግንኙነት ያመጣቸውን አንዱ ዋናውን ባለታሪክ ሱራፌልን አጼ ቴዎድሮስ እራሳቸውን ይመለከታልና፣ እስኪ ንገርን፣ ንጉሱ ምን ገጠማቸው? ሱራፌል፣ እሺ በጣም አመሰግናለሁ። መጀመሪያ ግን ይህን ቲያትር ስንሰራ በየ ግዛቱ እንግዲህ ከባድ ቻሌንጅ ነበረ። ቅድም አለምዬ ለመጠቃቀስ እንደሞከረችው ከባድ ቻሌንጅ ነበረ፣ ምክንያቱም አንድ ሳላነሳው ማለፍ ማለት የማይገባኝ አጋጣሚ ስላለ ነው። እንግዲህ እንደምታውቀው ከግዛት ወደ ግዛት ስንሄድ በጣም ሩቅ የሆኑ ቦታዎችን በአይሮፕላን ተሳፍረን ነው የምንሄደው። ከዛ ውጭ ያሉትም ግን በመኪና ነው ገውና መኪናውን ያስሩን ያስራችን ሰዎች ኃላፊነት ይዛ መኪናውን በመሾፈር እንግዲህ አለምዬ ነው ያለችው። እንግዲህ በጣም ሩቅ ቦታ ስምንት ሰዓት አስር ሰዓት ብቻዋን እየሾፈረች ነው የምትሄደው። የመድረኩንም የተሽከርካሪውንም መሪ በእሷ ትከሻ ላይ ነው ያረፈው። ከተማ ውስጥ የሚደራጀውንም ጭምር ነው የምትለው፣ በእሷ ትከሻ ላይ እውነት ለመናገር እና ሞት የተረፍንባቸው አደጋ የተረፍንባቸው ሳሉ በዚህ አጋጣሚ በተለይ ከማረሳውና እግዚአብሔር እንዲያው በጣም አተረፈን ብዬ የምገልጸው አንድ ጊዜ ከቬጋስ ወደ ኤሌ ለመሄድ ነው። ኤሌ ሀሊውድን ልታሳየን በጣም ፈልጋለች። እኛ ከዛ ብዙ ተሞክሮ እንድናገኝ ሀሊውድን ማየት አለባችሁ የሚል ሀሳብ ውስጧ ስላለ ገና ከዚህ ስንነሳ ያንን ለማየት በሃይዌይ በርባራ ጎዳና መንገድ ላይ ሽ ያንን ለማየት ስንሄድ እንግዲህ በጣም ከባድ ትራክ የሚሄድበት ሃይዌይ ነው። ከዛ በኋላ በጣም ሀይለኛ ሙቀት ስለሆነ ጎማው በጣም ቀለጠ መሰለኝ። የፊቱ ጎማ በሮ በፊታችን ሲሄድ እናየዋለን። በጣም የሚገርም ነገር እና ከተሽከርካሪው ወጥቶ ጎማው ቀድሟችሁ ይሄድ ነበር። ጎማው ይሄ ጎማው ብቻው ብቻ በፊት ለፊታችን ይሄዳል። በጣም የሚገርም ከዛ እሷም ሳትደናገጥ፣ በጣም ጠንካራ መሆኗን ያወቁት ያኔ ነው። ሳትደናገጥ ያ ሁሉ ትራክ እያለፈ ሃይዌይ ነው። እንደምንም ብላ ጥጋ ሲዛ ቆመች። ጎማውን ስናየው በጣም ተተልትሏል። በጣም ነው ቡቱቶ ሆኗል። በቃ ተተልትሎ ተተልትሎ ብታየው እና እዛ ፀሐይ ላይ ቆመን ያንን ጎማ ደግሞ ስትቀይር ጥንካሬዋ በጣም ነው የሚገርመው። እና በእውነት ያኔ እግዚአብሔር ነው ያተረፈልን ማለት ይወዳሉ። እግዚአብሔርንም በጣም አመሰግናለሁ፣ ደርሶልናል። ይህ ማይረሳኝ ማይረሳኝ እስከዚህ ድረስ ነው እንግዲህ መስዋዕትነት የምትከፍለው ለ ይሄ ምናልባትም ከተመልካቾች ጋር ያሉ ደግ ደጉ ጋር ከማምራታችን በፊት ስራፌል እንደነገረን ከፍተኛ ፍጥነት የሚሽከረከር ተሽከርካሪዎች የሚበዙበት አውራ ጎዳና ላይ ሆነች ነው የገጠመው። እስኪ ንገሪን ዓለም በዛ ሰዓት ምን አይነት ስሜት ውስጥ እንደነበር የነበረውንም ሁኔታ ነው መሰለህ መሪ አልሰጥም ብዬ ለሰዎች የምከራከር የምታገልበት ዋናው ምክንያቴ ሲደክማቸው ደከመን ስለማይሉ የእነዚህ ልጆች ህይወት አደጋ ላይ ጥላለሁ በሚል ሁሉ ጊዜ ብቻዬን ለመያዝ ነው የምታገለው። ብዙዎቹ እንደውም ተዋንያኖች ሊረዱኝ ይፈልጋሉ እዚህ ሀገር ያሉት ማለት ነው። እነሱ ራፌልገ የመንዳት ፈቃድ ያላቸው በመንዳት ለመርዳት ግን ኃላፊነቱ እየከበደኝ ውስጥ እየተጨነቀ ልክ እንዳለው ማታ ቬጋስ ትርኢት አለን የቬጋስ ተመልካች ይጠብቀናል። እኔ ግን በመሀል ሎስ አንጀለስ አንድ የብር ብዬ ሂጄ እነሱን ሆሊውድን አሳያለሁ ብዬ በቃ በጣም በፍጥነት ነው የምነዳው እና ይሄ አስራ አምስት ፓሴንጀርስ ወይም ተጓዦች የሚይዝ ትልቅ መኪና ነው የምነዳ የነበረው እና አለሁ። ወቅቱ ኃይለኛ ነው የቬጋስ በረሃ እንግዲህ ከባድ ነው። ጎማው ተተራተረ ይዛ መሀል እና ሁሉ ቤትም አለኝ አለማየታቸው ተመልሰን ወደ ቬጋስ መመለሳችን የጎማውም ሁኔታ የሚወስድ ብ- ሰዓት አለ። በቃ እነሱ ይቅር ይቅር ይቅር ይሉኛል። ያው እግዚአብሔር ደግ ነው። ጥግ ያስኩ እንዳለው በጣም እሱ ብቻ እኮ አይደለም ከፍተኛ እንዳልከው ከጎዳና በመሆኑ የሃይዌይ የትራቁ ብዛት እንዴት አድርገን ስጎማ እንቀይር ጥግብኒዝም አልቻልንም እና ከመኪናችን ውስጥ ያሉትን የቲያትር ቁሳቁስ አውጥተን መንገድ ላይ ደረደርን ሀይዌይ ላይ መኪናውን እንዳይመታን ማለት ነው። ጠቅላላ መኪናውን ሊመታ ይችላል፣ የሚመጣበት የትራኩ ፍጥነት። እሱም ደርድረ በኋላ ላይ ፖሊስ መጣ። የደረደርነውንም አንስቶ በፖሊስ ጠባቂነት። በዛ ላይ ስናየው የተከራየ ነው መኪና። የሚቀይረው የጎማ መቀየሪያው ለመኪናው የሚመጥን አልነበረም። ከዛ መኪና ለምንን አቁመን ሌሎችም ሙያተኞች በሆነን ለመናገር ተረባርበው ጎማው ስር ተኝተው በዛ ሙቀት ስቃያቸውን አይተው ጎማው ተቀየረ። መኪናው ግን ባለችው የቅያሪ ጎማ ወዴትም ሊሄድ ስለማይችል ወደ ቅርብ ከተማ ሄደን መኪና መቀየር ነበረብን። መኪና ቀየር ያን ዕለት ሆሊውድን አላዩም። በሌላ ጊዜ ሎስ አንጀለስ ስንሄድ ለማየት በቁ ሙሉ ቀን እንደውም አብጀንላቸውን አዩት። ግን ያለት ወደ ዜጋ ደም ለመመለስ የወሰደው ሰዓት ተአምር ሆነ። ህዝቡ ሁለት ሰአት ያህል ዘግይቶ ነው የደረስንበት ህዝቡን ካለበት መቀመጫ አልተነሳም። በትግስት ይጠበቀን። ቅርታ ጠየቅን። ቅርታችንን መቀበል ብቻ ሲሆን አዘነ። በቃ ቆሞ ነው ያጨበጨበው። አዘነ የደረሰብንን አደጋ ሲሰማ፣ ከፍተኛ ነገርም ሊሆን ይችል ነበር። ያውም የፊት ጎማ ነው አሉላ እና እነዚህም ልጆች እንደው ከቤት አውጥቼ ከኢትዮጵያም አምጥቼ እንዲህ አይነት ችግር ውስጥ በሚል በጣም ትልቅ ሰቀቀን ነበረ። ግን እግዚአብሔር ደግ ነው አቅፎ ጠብቆ ለትርኢታችንም አሳክቶ ምሽታችን በሰላም ተከናወነ። በእርግጥም አሳዛኝም ከባድም ሁኔታ ሊሆን የሚችል የነበረ የተለየ ገጠመኝ ነው። እንኳንም በሰላም አተረፋችሁ። እንደምንረዳው ወደ መጀመሪያዎቹ አካባቢ ካሳያቸኋቸው ትርኢቶች ውስጥ ይመስለኛል፣ የላስ ቬጋስ እና የሎስ አንጀለሱ። አዎ እውነት ነው። መጀመሪያ ስራዎቻችን ውስጥ እንዳልኩት ቅድም ከኦክላንድ ሆነን ከተስፋዬ ቤት እያንዳንዷን ከተማ በዚህ አጋጣሚ ምንም ትርኢት አይቶ የማያውቅ ተመልካች የኢትዮጵያ ሕዝብ በጣም ያስደሰትንበት ፣ አሁን እንደ ሳክራሜንቶ፣ ሌሎች ትርኢቶች ቀርበው ማያውቁ እዛ ድረስ ሄደ የሚያሳየ ነው። ቲያትርም፣ ሌላም ትርኢትም ቀርቦለት የማያውቀውን ኢትዮጵያዊ በማግኘት ሁለት ከተሞች ሻርለትም እንደዛው ነው። በፍጹም እንደ ሰው አለ ብላቸው አክብራቸው ስለመጣቸው እያለ የተደሰቱበትን ምክንያት ለዚህ ነው እና ከኦክላንድ እየተነሳ ነው ቬጋስ፣ ከኦክላንድ ሳኖዚ፣ ከኦክላንድ ሳክራሜንቶ እንደዛ ነው የሄደን የሰራ ነው። እና ያው ተስፋዬም ራሱ ቴዎድሮስ ተስፋዬ ወደ ኢትዮጵያ ሲመለስ በስራ አጋጣሚ ተስፋዬ ሲማን ተከተነው ነበር ገብርየን እንዲቻው ተስፋዬ ደግሞ ይህንንም የመስተንግዶ ነገር አድርጎ አብሮ አስተናግዶ፣ በዚህ አጋጣሚ በእውነት የሚመሰገን ድንቅ ተዋናኝ ነው። ገሮም በርከት ያሉ ታሪኮች ናቸው የሚነሱት። ለየት ያለውንና ምናልባትም ሊያሳስብ የሚችል አጋጣሚ ሊሆን የነበረውን ነው ጠቆም ያደረጋችሁት። እስኪ ከእነኛ አስገራሚ ገጠመኞች አንድ ሁለቱን ለቅምሻ ያህል እናሰማ። ሱራፌል ንጉሱ ምን ገጠማቸው? ገጠማቸው ብዬ ነበር የገጠማቸው ነገር እንዳለ ስለሰማሁ ነው። ብዙ መድረኮች፣ የተለያዩ ገጠመኞች ሊሆኑ ይችላሉ። እስኪ የቅርባችንን ዓለም ፀሐይ ደጋግማ ያነሳቻትን ትንሽቱን ከተማ ገጠመኝ አካፍለን። ወጋችን አልተቋጨም። አድማጮች፣ ለቀሪው በሚቀጥለው ፕሮግራማችን እንመለስበታለን። ጽሩ ወዘ ሰናየ ግበሩ፣ ሁሉን መርምሩ፣ ነገር ግን የቀናውን መልካሙን ያዙ። ዝማሬ ቅኝት ያንን መነሻዬን ፊደልን መልእክትን ፊደልን መልእክት የቆሎ ተማሪ ያንን ልጅነት አሁንቱ ውሳልኝ ታዩኝ መሪ

Tell you not to

No, <laughs> no, <laughs> ሻይን ፊደልን መልእክት ፊደልን መልእክት የቆሎ ተማሪን ልጅነት የኔታ ታየኝ ልጅነቴ የጠርሙሱ ቆሎ ከፊደል ገበታ እውቀት የመገቡኝ የኔታ ከሀ ካቡ ጊዳ መልእክቴ ነፍሴን ሲያስጠርቁኝ አባቴ የሁለት ዘፈኖች ግጥምጥምም ይመስላል። አሁን እንደገና የመጣው ይመስለኛል። ግሩም አድርጎን የተጫወተው ማምጣት አለብን። የሀገር ጉዳይ የአገር ጉዳይ የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የሕዝብ ጉዳዮች ትኩስ ዜናና ወጎች በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክም ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ ባጭሩም ከኑሮ ባሻገር የአገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማኅበረሰብ አባላትን እያቀረብን እናወያያለን። ለምሽቱም ቀደም ሲል የተጀመረና ጊዜ ስትን የተከታተል ነው። አንድ አነጋጋሪና አዋይ ጉዳይ ከምን ደረሰ እንላለን። ደረሰ ባለጉዳዩን ይዘናል። መስመር ላይ መጋቢ ዘሪሁን፣ ደህና ዋሉ፣ ሰላም እንላለን። መጋቢ እንደምን አሉ መጋቢ እግዚአብሔር ይመስገን ጤና ይስጥልኝ፣ እንደምን አላችሁ? እንግዲህ እጃችሁ ከምን ምን ደረሳችሁ ነው መነሻችን። የጀመርነው ጉዳይ በመሆኑ ዝም ብለን አንጠልጥለን ላለመተው አድማጭም ይጠብቃልና ከዚህ ቀደም እርሶም እንደገለጡት ይሄን ይሄን አድርገናል፣ ይሄን አከናውነናል፣ ይሄን ይሄን ክፍል አነጋግረናል፣ ጠይቀናል በላችኋልና ምን ላይ ነው የዚህ የሀገር የእርቅና የሰላምን ጉዳይ ከዛን እንጀምራለን? አሉላ ልክ ነው። አዲሱ አመሰግናለሁ። እንግዲህ መከታተላችሁ በጣም ደስ ይለናል፣ ለእኛም ጉልበት ነው የሚፈጥርልን። አሁን ያለነው ባለፈው እንዳልኳችሁ በውይይቱ ወቅት የለየናቸውን ከተሳታፊዎቻችን በወቅቱ ተሳትፎ የነበሩ ልዩ ልዩ የህብረተሰብ ክፍሎች የህብረተሰብ ድምፆችን ይወክላሉ ያልናቸው ሰዎች የሰጡት ሀሳቦች ተቀናኝተው ትላንት ስብሰባ ነበረ የግብረ ኃይሉ። ስለዚህ እነሱ ሰነዱን አዘጋጅተውት ዛሬ አስረክበውናል። የፊታችን ሮብ አጠቃላይ ሰነዱ ለሃይማኖት አባቶቹ ይቀርብና ና እዛ ላይ ከተወያዩ በኋላ ከዛ በኋላ ወደ ተግባር መግባት ነው የሚቀረን። ስለዚህ የፊታችን ሮብ ስብሰባ አለ በተቋማችን ውስጥ። መልካም መጋቤ ዘሪሁን፣ አሁን ያነሳሷቸውን ጨምሮ ቀን የተቀጠረባቸው እቅዶችን አዳዲስ ሀሳቦችም ቀርበዋል። በተከታታይ ውይይቱ ሌሎች የሚመለከታቸው እንደናንተ ሁሉ ግድ የሚላቸው የአገር ጉዳይ ጋብዘን አወያይተናል። የብዙዎችን ድምፅ ማካተት አንዱ ነበረ። የቀረቡ ሀሳቦችንም እንዲጤኑ እንዲታዩና፣ ሁሉም ማለት ሊያስቸግር ይችላል ለብዙዎች በሚሰራ መልኩ ይህን የእርቅና ሰላም መንገድ ለማካሄድ በሚል የቀረቡትን ሀሳቦችስ መመርመር ቻላችሁ ወይ? የቀረቡትን ሀሳቦች አጤናችሁ? የትኞቹን ወሰዳችሁ? የትኞቹን ጣላችሁ? እንግዲህ በዋናነት አሁን ትኩረት አድርገን የምንሰራው የመጀመሪያ ቅድሚያ ስራችን ባለፈው በሀገራችን በተፈጠረው ችግር ምክንያት ግጭት የተከሰተባቸው አካባቢዎች ላይ እነሱን ለይተን እዛ አካባቢ ላይ ያለውን ዘላቂ ሰላም ማረጋገጥ ነው። ስለዚህ የመጀመሪያ ትኩረት አድርገን የወሰድ ነው እነሱን ነው። ቀጣዮቹን ደግሞ ከዛ በኋላ የምንገልጽ ይሆናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ፣ እግዚአብሔር ይስጥልን ለዛሬው። ለአድማጮችም ቀደም ብለን እንደጠቆሙ ነው። ለእንግዳችንም ለመጋቢ ዘሪሁን ደጉ እንደገለጥ ነው ይሄ ጉዳይ የአገር ጉዳይ ስለሆነ በአገር ጉዳይ ውሎና ክራሞት የምናነሳው ሌሎችን የሚያነጋግር ሀሳብ እንደምናደርገው ሁሉ ለዚህም የሚገባውን ትኩረት በመስጠታችን ነው። በተከታታይ እያቀረብ ነው ጥያቄዎች መነሳታቸው በራሱ በቂ አይደለምና የቀረቡ ሀሳቦች ምንደረሱን፣ ምናልባት ከዚህም ገፋ አድርገን ማቅረብ ያለብን ይመስለኛል የተባሉትን ጭብጦችን ነቅሰን አውጥተን በነኚ ላይ የምንደረሳችሁ ማለት ያለብን ይመስለኛል። የመጋቢ ዘሪውን ደጉ መልካም ፈቃደኝነትና ኃላፊነት የመውሰድ ዝንባሌ ሌሎችም ኃላፊነት መውሰድ ባለባቸው ክፍሎች ተጠያቂነት እንዲኖር በምንፈልግባቸው ኃይሎችም ውስጥ እንዲንጸባረቅ ማድረግ ያለብን ይመስለኛል። በተከታይ ፕሮግራሞቻችን ትክክል ነው ተጠያቂ የሆኑ ወገኖችን ማቅረብ በሃይማኖቱም በኩል በሌላውም በኩል ያሉትን እና የሚቀጥሉት ውይይቶች በነዚያ ላይ የሚያተኩሩ ይሆናሉ። ውይ ተስፋ አደርጋለሁ፣ ትብብርም እንደሚኖር እርግጠኛ የሚሰራውም ደግሞ የተጨበጠ ነገር ላይ ማትኮር ሲቻል ነው እና ይህንን መጋቢ ዘሪሁን ደጉ በቀናነት እንደወሰዱት ሁሉ ሌሎችም የሚወስዱ ከሆነ እንዳልከው ተስፋ አድርጋለሁ። I'm the Supreme, I'm the Supreme, I'm the Supreme, I'm the አስነካው አይደል? በአስራ አምስት ቀን አንድ ቀን ነው ስፖርቱን ይሰራው እና ታወረደው። ለነገሩ ዜማ የሚያስጨፍር ነው። ዜማን ባያስጨፍርም አንድ ሙዚቃ አምጥቶ ስፖርቱን ይሠራል። አሁን የአዲስ አበባው የንጉሴ መስኮት ሊከፈት ነው። ሰላም ንጉሴ፣ ሰላም ንጉሴ። ዛሬ በየትኛው መስኮቴ በኩል እንደምገባ አላቅም። በኔው በሳሎኔ ወይስ ደግሞ በሬዲዮ መስኮቴ አዲስና ሉላ በየትኛው መስኮት እንደምገባ አላውቅም። ዛሬ ትንሽ ለየት ያለ ነገር ይዤ መቅረቤን ለመግለጽ ነው። እስኪ እንደው አብረን እንስማው። ገና ሳይፈጠር ቴሌቪዥን ባለም በሬዲዮ ነበር ዋናው ግንባር ቀደም የካቲት አምስት የሬዲዮ ቀን ናት የዛሬዋ ዕለት፣ ስለዚህ ይከበር የሬዲዮ ቀን አቡነ ጴጥሮስ ላይ ትዝታ ጭረን ዛሬም ከአንድ ብርቱ ሁለት መድኃኒቱ በኤሌክትሪክ እና በባትሪ መስራቱ ሬዲዮ ሆኗል ተመራጭ የወቅቱ። ለአንዲት ሴኮንድ እንኳ ሳይለይ መልእክቱ ሸጋው ጄኔሬተር ምትክ አለ ቢሉ ትንሽ ነዳጅ ሲቀምስ ጩኸት ነው አመሉ። ተምሮ ማስተማር አውቆ ማሳወቁን እናውቅበት ነበር፣ ማዝናናት ማሳቁል፣ ግሩንዲንግ፣ ፊሊፕስ፣ ናሽናል ትልቁ ላውድስፒከር ሳይቀር ቆሞ በየሱቁ መዝናኛችን ነበር ለሊቅ ለደቂቁ። እንደ ወንዶ ገነት፣ ላንጋኖ፣ ሶደሬ መዋኛችን ነበር የሬዲዮ ወሬ ዛሬ እነ ሳተላይት በምስል ቢበልጡት፣ መብራት ጠብቀው ነው በግድ የሚነሱት። የትም ሆነ የትም ገብቶ የሚወጣ አንድ ሬዲዮ ነው የሌለበት ጣጣ። ሲሸከሙት አይከብድ ሲይዙትም ቀላል ሬዲዮ ሆኗል ስክሪፕቶ ናሽናል። ስለዚህ ሬዲዮ ቀኑ መከበሩ ይደልዎ ብለን ይቀጥል መስመሩ ገና በዚህ ሁሉ መሃል እሱ የሚያዝንበት መንግስታት ሲያፍኑት ሞገድ ሲለቁበት ያንጥሶ ለመውጣት ድካም ሲበዛበት ፊሊፕስ ናሽናል እንዲሁም ግሩንዲንግ ቢያስቸግረው ጃሚንግ ሬዲዮ እኮ ነው ሀያል ብሮድካስቲንግ ቬሪ ኢንተረስቲንግ። እና ይህን አጋጣሚ ዛሬ ተመርኩዤ የሬዲዮ ትስታን ታሪክ ተመርኩዤ የሙያ ጓዶቼን ከያሉበት ይዤ ሰላምታ አቀርባለሁ በአየር ላይ ተጉዬ የሬዲዮ ቀን ነው። የዛሬው የሬዲዮ ቀን ምክንያት ሆኖኝ እሱ ላይ በግጥም ብቆይም ዋናውን መደበኛውን ዝግጅቴን አልረሳሁም። መደበኛ ፕሮግራሜን ለማቅረብ የሬዲዮ ቀን ትዝታዬ ጊዜን የወሰደብኝ ቢሆንም የዛሬ አስራ አምስት ቀን የማቀርባቸውን እንግዳዬን ራሳቸውን እንዲያስተዋውቁ ጋብዤ ብሰናበት ስሜ ቸርነት ደበል ይባላል። አድነቴ በዋሽንግተን ዲሲ ነው የምሰራው ማኪያ ትራቭል ሰርቪስ የሚባል የጉዞ ወኪል ና እግረ መንገዳችንም ደግሞ ብዙ የውክልና ስራዎችን በተለይ ወደ ኢትዮጵያ የሚመጡና ወደ ማዕከለኛው ምስራቅ የሚላኩ ዶክመንቶች እንሰራለን። በኤምባሲዎች ና በስቴት ዲፓርትመንት ኦተንቲኬት ወይም ደግሞ እንዲረጋገጡ እናደርጋለን። ከባለቤቴ ጋር ነው የምሰራው። ወደ አራት ሰራተኞች አብረው ነው የሚሰሩ አሉ። ቸርነት ደበሌ የዋሽንግተን ነዋሪ ናቸው። አዲስ አበባም በወር አንድ ጊዜ ቢያንስ የሚያመላልስ ስራ አላቸው። የዋሽንግተኑን አዲሱ አበበ ኢትዮጵያውያን በአሜሪካ በተሰኘው ዝግጅቱ እንደሚያቀርበው ባውቅም፣ እኔ ደግሞ አዲስ አበባ ከመጡ የአዲስ አበባ ስራቸውን መያዝና መውሰድ አለብኝ ብዬ አነጋግሬያቸዋለሁ ለዛሬው ስለ አዲስ አበባ በጥቂቱ የዛሬ ሁለት አመት ቀደማ አፖሎ ሪል ስቴት ማኔጅመንት ይባላል ይሄ በውጭ ያለውን ሰው ኢትዮጵያ ውስጥ ንብረት ያለውን ንብረቱን በውክልና ለማስተዳደር የተመሰረተ ድርጅት ነው ወደ ሀምሳ ያህል ንብረቶች እናስተዳድራለን ይህም በየጊዜው እያደገ የውጭውን ሰው ደግሞ እያወቀው እየመጣ ነው የዛሬ አስራ አምስት ቀን እንግዲህ አቶ ቸርነት ደበሌን እየቀርባለሁ ለዛሬ በዚሁ በቃ ደህና ሁኑ ንጉሴን፣ እናመስገን አዲሱ የራዲዮ ነገር ከተነሳ አይቀር ከዚህ ቀደም የአማርኛውን ክፍል ሰላሳኛ አመት ባከበርን ጊዜ እንግዶቻችን የነበሩ ድምጾች እናሰማለን። እነኛን ቱባ ቱባ የአማርኛውን ክፍል ቆርቋሪዎች በጊዜው አቅርበን የነበራቸውን የስራ ሁኔታ አሰምተን ነበር። ወዲሁም የአሜሪካ ድምፅ ሰባ አምስተኛ አመቱን ያከበረበትን አስታከን እንዲሁም የአማርኛውን ክፍል ይዘን በሚቀጥለው ፕሮግራም በሰፊው ብናቀርብ ምን ይመስልሃል? በጣም ድንቅ ነው። አለም፣ እንዴት አደርሽ? እንደምን ከርመሻል? ረጋ ሰከናል ሾይ ነውጡ ብሶ ብሻል የነማን ቤቀና፣ የነማን ፈረሰ? የት ቤት ፌሽታው ደራ፣ የቱስማክ ለበሰ E în m-au năsat, e ele taric și si, A gerimeasă-n eu, coada-gurgoada și si, A făcut-o-n mea că bursă umele-n ea, bai fatale, Încoan' pe tete-c'lor La lem, hâsbă-si dec'l Mânuna-s tău lor Că sa timp mă gădal Le-și tădar un la-i የማጠቃለያ ዜና ላሰማችሁ የሶማሊያው የሁከትና የሽብር ቡድን አልሻባብ ከዋና ከተማይቱ ሞቃዲሾ ወጣ ብለው የሚገኙ ሁለት አነስተኛ የጦር ሰፈሮችን ዛሬ ማለዳ ላይ ወረው አደጋ አሉ ሁለት ወታደሮች መገደላቸው ተሰምቷል። በሌላ በኩል ደግሞ ባሊዶግሌ ከሚባል የጦር ሰፈር ድጋፍ ሰጪ ወታደሮችን ይዞ የተነሳ አንድ የመንግስቱ ኃይል ክፍለት ከሞቃዲሾ መንደሮቹ በሚገኙበት አቅጣጫ ዘጠና ኪሎ ሜትር ላይ ባለች ዋንላወይን ከተማ አቅራቢያ መንገድ ላይ በተቀበረ ፈንጂ ተመጥቷል። አንድ ምክትል አዛዥ የብሪጌድ ምክትል አዛዥን ጨምሮ ሶስት አራት ወታደሮች ተገድለዋል በዚህ ጥቃት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያቀዱት የግብር ቅነሳና የግንባታ ስራ የአሜሪካን ምጣኔ ሀብት በከፍተኛ ደረጃ ሊያጠናክረው እንደሚችል የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስቲን ላጋርድ አስታውቀዋል። በሌላ በኩል ግን ይህ አሜሪካ ውስጥ የሚኖረው ሁኔታ በሌሎች ሀገሮች ምጣኔ ሀብቶች ላይ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። ሰሜን ኮሪያ ምንነቱ ያልታወቀ ተምዘግዛጊ ሚሳኤል ጃፓን ባህር ላይ መተኮሷ በትዕግስት ሊታለፍ የሚችል አይደለም ሲሉ ዩናይት የዩናይትድ ስቴትስ ውስጥ በጉብኝት ላይ የሚገኙት የጃፓን ጠቅላይ ሚኒስትር ሽንዞ አቤ ቁጣቸውን ገለጹ። አብረቸው ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ከጃፓን ጋር መቶ በመቶ ትቆማለች ጃፓን ታላቅ ወዳጅ ነች ብለዋል። ማጠቃለያ ዜናው አበቃ። ከቴክኒሻኑ ጀስቲን ትዋይት ጋር ዜናውን ያሰማችሁ ሰሎሞን አባተነኝ ጤና ይስጥልኝ። በደናምሹ የአሜሪካ ድምፅ ራዲዮ በየዕለቱ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የዛሬውን የመጽሔት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ አቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢ አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም ደናደሩ